ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ በአጭር ሞገድ በ19ና በ25 ሜትር ባንድ እንደዚሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የቅዳሜ ምሽት ስርጭት ጀመረ። የምሽቱን ዝግጅት ይዤ ሳስተናግዳችሁ የማመሸው ደግሞ ሄኖክ ሰማእግዜር ነኝ። ባሳለፍነው ሳምንት የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ከአድማጮች ለተነሱ ጥያቄ መልስ የሚሰጡት። ኢህአዴግ ይደክማል፣ ወደ ኋላ ይመለሳል ወይስ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ። ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ የአቶ መለስ ዜና ጊዜ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነግዜ ከላይ የሰማናቸው። በወታደራዊ አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የህግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ሌላኛው እንግዳችን ደግሞ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ምሁሩ አቶ ገብረ መድህን መዝገበ ናቸው። መከላከያ መሰማራቱም ለእኔ ከህዝብ የወጣ መከላከያ ነው። መከላከያው ለመንግስት ብቻ የወገነ መከላከያ አድርጌ ያለ ወስደውም ህዝባዊ መከላከያ ነው እና ለህዝብ ደግሞ እልቂት የሚፈርጅ ወይም ደግሞ ለእልቂት የተነሳ ለመንግስት ብቻ የሚወግን መከላከያ አይደለም። ከህዝብ ለተነሱ ጥያቄዎች መልስ ይሰጣሉ። አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናሰማ። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችው ሰሎሞን አባተ ነኝ። ቴክኒሻኑ ሲድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። ክቡራትና ክቡራን ክርስቲያን ምዕመናን እንኳን ለቅዳሜ ስዑር ወይም ለቅዳሜ ሹር ምሽት አደረሳችሁ። መራሄ መንግስት አብይ አህመድ በጠቅላይ ሚኒስትርነት የመጀመሪያውን የሥራ ጉብኝታቸውን ዛሬ ወደ ሶማሌ ክልል ዋና ከተማ ጅግጅጋ አድርገው ውለዋል። በኦሮሚያ እና በሶማሌ ክልሎች አዋሳኝ ወረዳዎች ለተከሰቱ ግጭቶች እና ለተከተለውም ቀውስ ዘላቂ መፍትሄ ማስገኘት ነው የፌዴራሉ መንግስት ከፍተኛ ልዑካን ቡድን ተልእኮ። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትንሣኤን በዓል ዋዜማ በሶማሌ ክልል ጅጅጋ አሳልፈዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ለተከሰተው ግጭትና ላስከተለው ቀውስ እልባት ለመስጠት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳና ሌሎች የፌዴራልና የክልል ከፍተኛ ባለስልጣናት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። ይህንን የልኡካን ቡድን የመሩት ጠቅላይ ሚኒስትሩ ከሶማሌ ክልል ባለስልጣናትና ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር ተወያይተዋል። ለሁለቱ ክልሎች ግጭት እልባት ለመስጠት በተለይ ተፈናቃዮችን ወደ ቀያቸው ለመመለስ እና ለማቋቋም እንደሚሰሩም ቃል ገብተዋል። ኦሮሞ እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል። ያ ፍቅራችንን አድሰን በመሀል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነው ያለኝ ከሁሉ በላይ ከዚህ የተፈናቀሉ ከዚያ የተፈናቀሉ ሰዎች ለሁላችን፣ ቁስል ለሁላችን፣ አሳዛኝ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከህዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። እየቆመና እያገረሸ ለወራት በቀጠለው የሁለቱ ክልሎች ግጭት ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በርካቶችም ተገለዋል። እዚያ ሁሉ ጊዜ ውስጥ አንድ የኢትዮጵያ ጠቅላይ ሚኒስትር ወደ አካባቢው ተጉዞ ጉብኝት ሲያደርግ ዶክተር አብይ የመጀመሪያው ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። በጅግጅጋ ዩኒቨርሲቲ የሕዝብ አስተዳደር መምህር ጀማል አሊ ስነ ስርዓቶቹን አይቻለሁ፣ እዚያው ነበርኩ ብለውኛል። ከጥቂት ደቂቃዎች በፊት ወደ ጅግጅጋ ደውዬ አገኝቻቸዋለሁ። አቶ ጀማል አሊን፣ አው እኔ ነበርኩኝ። ጀስ በቀደሞ ደማቅ የሆነ እየሰበቀ የነበረ ስነ ስርአቱም ነበር ጠቅላይ ሚኒስተሩ እንደሚመጡ በጣም ትልቅ የሆነ ዝግጅት ተደርጎ ይጠበቅ ነበር እና በቦታውም ነበርኩኝ። ስነ ስርዓቱ በይፍ የዚህ ጠቅላይ ሚኒስተር ክቡር ዶክተር አብይ አህመድ የሚመራ ከፍተኛ የመንግስት ልዑካን ቡድን ጅጅጋ ዛሬ ነው የመጡት። እሱና ምክትል ጠቅላይ ሚኒስተሩ ክቡር አቶ ደመቀ መኮንን አንድ ላይ የሆኑ የኢህአዴግ ማዕከላዊ ጽህፈት ቤት ኃላፊ ክቡር አቶ ሽፈራው ሽጉቴ፣ የፍር የውጭ ጉዳይ ሚኒስተር ክቡር ዶክተር ወርቅነህ ገበየው እና የኦሮሚያ ክልል ፕሬዚዳንት ክቡር ለማ መገርሳ እና የተለያዩ ከፍተኛ የሆነ ለቃም ድኖች ናቸው በቦታው የሚገኙት። እሺ እና ደስ የሚል ድባብ ና ደስ የሚል የሆነ ስነ ስርዓት ነበር ይላለሁ። ለምን እንደመጡ ተናግረዋል። እነዚህ ባለስልጣናት ይህ ትሪት የመጀመሪያው ክቡር ዶክተር አብይ አህመድ ይህ ፊሉ ጠቅላይ ሚኒስትር ከተሾሙት የመጀመሪያው ጉብኝታቸው ነው እና እኔ በበኩሌ በጣም ደስ ብሎናል። በጣም ደስ የሚል ስነ ስርዓትም ነበር በዚህ ላይ ደግሞ የመክበት ምክንያት ያው የኦሮሚያ ና የሶማሌ ህዝቦች የነበራቸውን ታሪካዊ ግንኙነቶችን ዳግም መልሶ እንደነበረው የታሪካዊ ትስስራቸውን ታሪካዊ በመሀላቸው የነበረውን ሰላም፣ ወንድማማችነት፣ ፍቅር እና መቻቻልን በተመለከተ የነበረ ስነስርአት ነበር እና እዚሁም በጣም ደስ ያለው እና በጣም ደስ የሚል ስነስርአት ነበር። ምንድን ነበር ይሄ ስነስርአት? ስብሰባ በመጀመሪያ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ ጂግጂጋ ኢንተርናሽናል ኤርፖርት ሲደርሱ ከፍተኛ የመንግስት ባለስልጣናት፣ የክልሉ ፕሬዚዳንት ክቡር አቶ አዝ ሀመድ ዑመር እና በክልል ደረጃ ያሉት ከፍተኛ የሎካል ቡድኖች ባለስልጣናቶች እና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተለያዩ የጊዜ የህብረተሰብ ክፍሎች ያሉት በደንብ በደማቅ ስነስርዓት አቀባበል ተደርጎላቸው ነው ከተማውን የገቡት። ወደ ከተማውን ከመጣቱ በፊት ገብት በእግረ መንገዳቸው የነበረውን የክልሉ ላይ በክልሉ ላይ ተሩት የልማት ስራዎች የጎበኘ እና በእግረ መንገዱ እያየ የመጣበት ሁኔታም ነበር። በዛ ላይ በዛ ላይም የክልሉ የማህበረሰብ ክፍል በእግረ መንገዱ ጋር ላይ ቆሞ ደማቅ አቀባበል ስነ ስርዓት እያደረገ የነበረበት ሁኔታ ነው ያለው እና በጣም ደስ ምል አመርቂ የሆነ በጣም ደስ የሚል ነበር። ከዛም በኋላ ስነ ስርዓቱ ወደ አዳራሽ ከሄዱ በኋላ ጀስት አዳራሽ ላይ የተደረገው ደግሞ ድባብና በጣም ደስታም ፍቅርም የነበረውን አካሄድ ልገልጽልህ አልችልም። በጣም የሚገርም ነበር እላለሁ። እስከ ዛሬ ቀትር ድረስ ከሰዓት ቀትር ማለት ነው ስብሰባ ላይ ነበሩ። ጠዋትም እንደገቡ እስከ ከሰዓት ድረስ እዛው ነው እሱ ሰሞኑን ያካሄዱት። በስብሰባ ላይ የተለያዩ አጀንዳዎቹ በስነ ስርዓት ላይ የተለያዩ አጀንዳዎች ተነስቶ የኦሮሚያና የኢትዮጵያ ሶማሌ ህዝቦች ታሪካዊ ግንኙነት የኦሮሞና የኢትዮጵያ ሶማሌ ህዝቦች እንደ ተጋቡ ተዋልዶ ለጋራ ችግሮቻቸው ተቀምጦ መክሮ መፍትሄ አብጅቶ የጋራ ጠላታቸውን ለመመከት ጎን ለጎን የተሰለፉ ብዙ ደም ያፈሰሱ ህዝቦች ናቸው። ህዝቡ ታሪካዊ የአብሮ የመኖር ዘይቤ ያለው ህዝብ መሆኑን በመግለጽ ስነ ስርዓቱ ላይ ገለጻ ሲደረግ የነበረ ነው። እና የነበረውን ግንኙነቶች የሰላም የአብሮ መኖር የኦሮሞና የሶማሌ ህዝብ ያ ጥብቅ ትስስር ወይም ያ የነበራቸውን ሪሌሽን ዳግም እንዲያድሱ እና እንዲመለስ ነበር በስነ ስርዓቱ ላይ ንግግር የተደረገ እና በበኩሉ በቦታው ላይ በጣም በጣም በህዝቡ ድባብ ላይ የፈጠረውን በጣም ደስ የሚልና በጣም ያስደሰተንና እኛም በጣም የተደሰንበት ሁኔታ የነበረ ነው። አቶ ጀማል አሊን አመሰግናለሁ በጠቅላይ ሚኒስትር አብይ አህመድ የመጀመሪያ የሥራ ጉብኝት ላይ ተከታይ ዘገባዎችን የህዝብ አስተያየቶችና ትንታኔዎችን የያዙ ዘገባዎችን ከሰሞኑ እናስከትላለን አጠር አጠር ያሉ ተጨማሪ ዘገባዎችን ላሰማችሁ። ከዓለም ዙሪያ በአውሮፓ 2016 ዓ ም ውስጥ በዓለም ዙሪያ 815 ሚሊዮን ሰው በበረታ ሁኔታ መራቡን የተባበሩት መንግስታት ድርጅት ዛሬ አስታውቋል። በዚህ ከ15 ወራት በፊት በተጠናቀቀው ዓመት ውስጥ የተራበው ከዓለም ህዝብ 11 ከመቶ ቢሆንም ምግብ ግን የተትረፈረፈበት ዓመት እንደነበርም ድርጅቱ አክሎ ጠቁሟል። ባለፈው የአውሮፓ ዓመት በዓለም ዙሪያ ለፖሊዮ የተጋለጡ ህፃናት ቁጥር 14 ብቻ እንደነበርና ሁሉም አጋጣሚዎች የተከሰቱት ከማዕከል እጅግ የራቁ ናቸው በተባሉ የፓኪስታን ገጠራማ አካባቢዎች መሆኑን የዓለም የጤና ድርጅት የተመሠረተበትን ሰባኛ ዓመት ዛሬ ሲያከብር ባወጣው መግለጫ አስታውቋል። ሌሎችም ዘርዘር ያሉ ዘገባዎችን በጤና ዝግጅቶች እናቀርባለን። በእስራኤልና በሐማስ በሚተዳደረው ጋዛ ሰርጥ ድንበር ላይ በተፈጠረ ግጭት ዘጠና ፍልስጤማውያን ይቅርታ ዘጠኝ ፍልስጤማውያን መገደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታወቀ። ከተገደሉት አንደኛው ያሲር ሙርታጋ የሚባል የአይን ሚዲያ ፎቶግራፍ አንሺ እንደነበርም ተዘግቧል። ፍልስጤማውያኑ የተገደሉት የእስራኤል ወታደሮች በተከፈቱ ተኩስ እንደሆነ ተዘግቧል። ስለ ሁኔታው የተጠየቀው የእስራኤል ጦር ጉዳዩን እያጣራ መሆኑን በመጠቆም አስተያየት ከመስጠት ተቆጥቧል። ጀርመን ውስጥ በሰሜን ምዕራብ ከተማ ሞይንስተር ውስጥ አንድ አሽከርካሪ ሰዎች ላይ ነድቶ ብዙ ሰው በህይወትና በአካል ላይ ጉዳት ማድረሱን የከተማይቱ ፖሊስ አስታውቋል። ሮይተርስ ሰላሳ ሰው እንደተጎዳ ተናግሯል። የሞተው ሰው ቁጥር አልተገለጸም። የጥቃቱ አይነት ምን ይሁን ምን አልተገለጸም እስካሁን ድረስ። ክቡራትና ክቡራን አድማጮች አብራችሁን ስለ ቆያችሁ እናመሰግናለን። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በዓለ ትንሣኤውን በጸጋ እንድትቀበሉ እመኛለሁ። ወደ ሄኖክ ልመልሳችሁ ለቀሪ ዝግጅቶች። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንደዚሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚያስተላልፍላችሁን የቅዳሜ ምሽት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የምሽቱ ዝግጅታችን ለጥያቄዎ መልስ ነው። ትናንት ምሽት ባስተላለፍ ነው የሳምንቱ የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ለአድማጮች ጥያቄ መልስ የሰጡት። በዚህ ተከታይ ክፍልም ለአድማጮች ጥያቄዎች መልስ የሚሰጡልን በወታደራዊ አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስቴር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ እንደዚሁም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በአገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን አሁንስ አዲስ አስተዳደር አለ፣ ቢነሳ ምን ይመስሎታል? እኔ መቆየት አለበት የሚል አቋም ያለኝ አሁንም ይህን ያልኩበት ምክንያት ምንድን ነው? ጥያቄው ጠቅላይ ሚኒስትር መሾምና ያለመሾም አልነበረም። ጠቅላይ ሚኒስትር መቀየርና ያለመቀየር አልነበረም። ጥያቄው በረዥም ጊዜ የሚፈቱ እና በአጭር ጊዜ የሚፈቱ ጥያቄዎች ነው ያሉት። በጣም ሰፊ ውስብስብ፣ በየጊዜው ህዝብ ጋር ውይይት ነው ያስፈልጋቸው። መንግስትም ቆም ብሎ ማሰብ ያለበት ማስተካከል ያለበት ችግሮች አሉ ገና ያልተፈቱ ማለት ነው። ስለዚህ ይሄንን በሆነበት ሁኔታ ጠቅላይ ሚኒስትሩ ተሽሟል እና ችግሮች ይፈታሉ የሚል እምነት ካለ በጣም ስህተት ነው የሚሆነው። ይሄ ጅምር ነው፣ ለመስተካከል ጅምር ተጀምሯል። ግቡ እስኪመጣ ድረስ ግን መጠበቅ ያለብን ይመስለኛል። እኔ ይሄንን ስል አስቸኳይ ጊዜ አዋጅ በሀገሪቱ ተጽዕኖ የለውም፣ ምንም አይነት ተጽዕኖ የለም ተጽዕኖ የለው የለውም አይደለም እያልክ ያለው ተጽዕኖ ይኖሯል ነገር ግን ሊከሰት ከሚችለው ችግር በላይ ተጽዕኖ ሊፈጥርብን ይችላል ብዬ አላስብም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህዝብ መተካትና ለመተካት አልነበረም ጥያቄው። አቶ ገብረ መድን አያይዘው ምናልባት ሻለቃ የሚመልሱልኝ ጥያቄ ምንድን ነው? እንደው የአድማጮችን ጊዜ አልሻማና እኔ እነኚህ ጥያቄዎች የህዝቡ ጥያቄዎች የቆዩ ጥያቄዎች ናቸው። የፖለቲካ ታጋዮች ህዝቡ ጥያቄው በጊዜ ስላልተመለሰለት ነው አንዳንድ ቦታ ላይ እርምጃውን ወደ አመፅ የለወጠው ይላሉ። የሚነሱ ጥያቄዎች አላግባብ በተወሰኑ አካባቢዎች የሀብት ማካበትና በብዛት ደግሞ አንዳንድ አካባቢዎች ጋር የህዝብ መራቆትና ድህነት በጣም የለየለት፣ መንግስትም ያመነው ሙስና እና የስልጣን ብልግና፣ የተወሰነ ሀይል ብቻ ፖለቲካውን ጨምድዶ ይዞ ሌሎችን ያለማሳተፍ፣ ይሄ ነው ቀደም ብሎ ከ2015 ጀምሮ ሲቀርብ የነበረው ጥያቄ። ይሄ ነው ደግሞ ተንከባሎ ለዚህ ቀውስ ሁሉንም ያበቃውና መንግስት መቼ ነው የህዝብን ጥያቄ የሚመልሰው? በአስቸኳይ ጊዜ አዋጅ ከማስቆም ይልቅ ምናልባት አቶ ገብረ መድን ጋል ቆይ ባጭሩ የህዝብ ጥያቄዎችን በጊዜው ስላልተፈቱ ነው የሚለው ሊያስማማን ይችላል። ግን ከትክክል የመልካም አስተዳደር ችግሮች የሙስና እና የድህነት ጥያቄዎች ናቸው፣ የስልጣን ብልግና ችግር ነው ብለን ዝም ብለን ዘግተ ነው የምናልፍ፣ አይመስለኝም። እኔ ሳየው በትክክል የተንከባለሉ የተንከባለሉ የተንከባለሉ የመጡ ችግሮች፣ በጣም ሰፊ ችግሮች አሉ። የህዝ ችግሮች አሉ። ግን ምናልባት መንግስት የፈጠረው ችግር እንዳለ ሆኖ ጥያቄ አቀራረባችንም ራሳችን የፈጠርነው ወይም ደግሞ ህዝብን በራሱ የጥያቄ አጠያየቅ አግባብም ምናልባት እኔ ወጣ ያለ ይመስለኛል ካካሄዱ ችግር ሲኖር በተገቢው መንገድ ጥያቄውን አቅርበ መመለስ ካልተቻለ ሌላ አማራጭ መፈለግ ሊኖር ይችላል። በትክክል የህዝብ ሀብት ማውደም ነው ወይ መፍትሄው ሊሆን የሚችለው ካል ሌላ ችግር ነው ሊሆን የሚችለው? ኤኒ ዌይ በችግሮቹ እኔ የምስማማለሁ፣ ግን በአጭሩ ጊዜ አሁን በዚህ በዚህ አስቸኳይ ጊዜ አዋጅ ይፈታሉ ወይ? ሁሉም አይፈት፣ ግን ቅድሚያ ሊሰጣቸው የሚገቡ በአጭር ጊዜ ሊፈት የሚችሉ ችግሮች ግን አሉ። በተለይ የመልካም አስተዳደር ችግሮች ብለን ነጥለን የምናያቸው ቀላል የሚባሉ በተገቢው በተለይ የሰርቪስ ጥያቄዎችን የስልጣን ብልግና የምንለው በተወሰነ መልኩ ሊስተካከል የሚችልበትን መንገድ ሊኖር ይችላል። በሂደት ግን የእስር ጊዜ የረዥም ጊዜ ብሎ መንግስት ለይቶ የሚመልሳቸው ነገሮች ይችላሉ። እና ይሄን ገና ለመረጋጋት አንድ መፍትሄ ሊሆን ይችላል ብዬ ነው የምወስደው እንጂ በአስቸኳይ ጊዜ አዋጅ ችግሮች እስኪፈቱ መቆየት አለበት፣ ሙሉ በሙሉ አይደለም እያልኩ ያለው ግን ቅድሚያ ሊሰጠው የሚገባ ችግር ተፈቶ በጊዜው መስተካከል አለበት። አመሰግናለሁ። በዚህ ላይ አስተያየቱን ስጡን እና ሻለቃ ዳዊት። ወደ ቀጣይ ጥያቄ እንሄዳለን። አጠያየቅ ሲባል አሁን አቶ ገብረ መድን ማጠያየቅ የኢትዮጵያ ሕዝብ መጠየቅ ያለበት ተንበርክኮ እባክህን መንግስት ይህን ስጠኝ ይህን ስጠኝ እያለ ከየቤቱ ተቀምጦ ካለመነ በስተቀረ ሜዳ ላይ ቦቶ በየቦታው እየዘመረ እየጨፈረ እየተቆጣ ድምፁን ማሰማት የለበትም። የስራ አቆም ማቆም የለበትም። መገዛት አለበት። የሚነገረውን ነገር ማድረግ አለበት ነው። ይሄ ደግሞ ዴሞክራሲ አይደለም። አጠያየቁ የዴሞክራሲ አጠያየቅ ይሄ አይደለም። ሕዝቡ የጠየቀው በተለየ መልክ ነው መብቱን ያስጠበቀው በሚገባ ወጥቶ ተሰልፎ ህዝብ በሚመስለው መንገድ ቁጣውና ብሶትን አሰምቷል። እንበርክኮ አይንበረከክም። የራሱ መንግስት ነው ከተባለ አይለምንም። ይህን መንግስት መብት ነው ይጠይቃል። መሳሪያ ሳይዝ በሰላማዊ መንገድ ተሰልፎ የመጠየቅ መብት አለ። ይህን ነው ዋና መሰረቱ። ጠቅላላ ኢትዮጵያ ውስጥ ያለው ችግር መሰረት ይሄ ነው። ሌላው ህዝብ ሁለተኛ ዜጋ ሆኖ መታየቱ ነው። ሌላው የኢኮኖሚ ጥያቄ፣ የሙስና ጥያቄ፣ የሰላም ጥያቄ፣ ሁሉም ከዚህ ጋር የተያያዘ ነው። መጀመሪያ የኢትዮጵያ ህዝብ እኩል ዜጋ ሆኖ በእኩልነት ለመተዳደር እስካልቻለ ድረስ አንዱ ህዝብ ሁለተኛ ዜጋ ሆኖ አንደኛው አንደኛ የተመራጭ ዜጋ ሆኖ የሚታይበት ሁኔታ እስካለ ድረስ ኢትዮጵያ ውስጥ ሰላም አይፈጠርም። አዲሱ ጠቅላይ ሚኒስትር አብይ ይሄንን ነው መጀመሪያ አድሬስ ማድረግ ያለበት ማውጣት ያለበት ፖሊሲ ሁሉ ሁሉን ሊያስተካክል የሚችል እኩል መብት፣ እኩል ህግ፣ እኩል ፍትህ፣ እኩል ነፃነት ሲኖር ብቻ ነው ኢትዮጵያ ውስጥ ሰላም የሚኖረው። የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ የመተዳደር ጥያቄ ሁሉ መሰረቱ በኢትዮጵያ ውስጥ ያለው ዛሬ ይሄ ነው እና ስለዚህ አዋጁ መነሳት ያለበት ካልተነሳ ደግሞ ለጠቅላይ ሚኒስትር አብዩ ከባድ ችግር ይፈጥርበታል ምክንያቱም የህዝቡ ጥያቄ በመሰረቱ ህዝቡ አማራ ኦሮሞ ሳይባል በጠቅላላው ቲፒኤል ብቻ ነው ቦት ያላረገለት ይህም በግልጽ ያሳያል አቋማቸውን በቲፒኤል በኩል ያለውን አቋም ሌላው ህዝቡ ግን በእልታ በሆታ ተቀብሎታል ለምንድነው የተቀበለው ይህን አይነት ነገር አስቸኳይ በአስቸኳይ በመወሰድ ያለባቸው እስረኛ ማስፈታት አዋጁን መሻር ሌላ ደግሞ የሚቀጥሉ የረጅም ጊዜ ዕቅዶች አሉ ከዚህ መጀመር አለበት ከዛ ማንዴት አግኝቷል ከአማራው ከኦሮሞ ከአብዛኛው የደቡብ ማንዴት አግኘዋል። የተቀመጠው ደግሞ መለስ ዜናዊ በአመቻቸው ስልጣን ላይ ስለሆነ ስልጣን አለው፣ ድጋፍ አለው። ስለዚህ በአስቸኳይ ይህን የመሳሰሉ እርምጃዎች መውሰድ አለባቸው ነው የምለው፣ ሰላም እንዲኖርና የኢትዮጵያ ህዝብ ወደ ሌላ የኢኮኖሚና ወደ ሌላ የታለመ ህልም ውስጥ ለመግባት። አመሰግናለሁ። ሻለቃ ዳዊት፣ አቶ ገብረ መድን፣ የአስቸኳይ ጊዜ አዋጅ ትግራይ ውስጥም ይተገበራል አይደለም እንዴ? ያልታወጅበት ቦታ ያለ የለም። በሀገር ደረጃ ይሄ እዚህ ቦታ ላይ ተብሎ የተለየ እኔ ሁሉም ኢትዮጵያውያን እኩል የሚተዳደሩበት በአንድነት ሀገራቸው የሚያሳድጉበት እኩል የሆነ ኢኮኖሚያዊ ዲሞክራሲያዊ የሆነ መብት የሚያገኙበት ሀገር ነው መገንባት ያለብን በዚህ አይነት አግባ ችግሮች አሉ። ችግሮቹ መፈታት አለባቸው። እኩል መኖር አለብን ነው ምናልባት ግን የትግራይ ህዝብ እኔ ብዙ ጊዜ እንደውም እዚህ ላይ መወያየት ካለብን መጥቶ ማየት ነው። በትክክል የት ላይ ነው ያለው ህዝብ አይነት ሁኔታ ላይ ነው ያለው ከሌሎች ኢትዮጵያውያን የተለየ ያገኘው ነገር አለ ወይ የሚለው በትክክል መታየት ያለ ይመስለኛል። በትክክል እዚህ ላይ መግባባት አለብን። ሌላው ተጠቃሚ፣ ሌላው ተጎጂ አድርገን የምናስብ ከሆነ አገሪቱ አሁንም ችግር ውስጥ ነው የምንቀታት። እዚህ ላይ መስማማት አለብን። ሌሎች ኢትዮጵያውያን ወንድሞቹ እንደሚያገኙት ሁሉ እኩል ተጠቃሚ ነው በጥቅም ከሆነ ጉዳትም ካለ እኩል እየተጎዳ ነው የሚል አቋም ያለ። እዚህ ላይ ምናልባት ኢትዮጵያ ውስጥ ያለ ሰው ምናልባት የትግራይ ሁኔታን አይቶ ሊገነዘቡ የሚችል ይመስለኛል። ወደ አንድ ጎትተን ከወሰድ ነው አደጋ ነው የሚሆነው። እኔ የሁሉም ኢትዮጵያውያን ጥያቄ የትግራይ ሕዝብም ጥያቄ ነው ብዬ ነው የምወስደው። በጥያቄ ደረጃ ግን ያጠያየቁ ሁኔታ ምናልባት ሊለያ ይችል ይሆናል። እሺ፣ አመሰግናለሁ፣ አመሰግናለሁ፣ እደግፋለሁ። እኔ በዚህ መልክ እንዲታይ ያለ እንፈልገው በጠቅላላው የትግራይን ህዝብ ማውቃለሁ፣ ትግራይም ሰርቻለሁኝ። በጣም የማከብረው የማደንቀው ህዝብ ነው እና በብዙ ችግር ላይ እንዳለ እናውቃለን። ነገር ግን አስተዳደሩና መንግስቱ በቲፒኤልኤፍ አመራር በኩል የሚሰጠው አስተያየትና መንፈሱ ጠቅላላ ያንን ነው የማንጸባርቀው እንጂ በትግራይ ህዝብ በኩል ያለውን ችግር የህዝቡም ደግሞ ስሜት በአጠቃላይ ይሄ እንዳልሆነ እረዳለሁኝ። ይህንን ለማለት አይደለም አሳቤ። እሺ፣ አመሰግናለሁ ሻለቃ ስለማስተካከያው። አድማጮቻችን ለጥያቄዎቻችሁ መልስ እየሰጡ ያሉት በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረመድህን መዝገበና በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን በኢትዮጵያና በሌላው ዓለም ፖለቲካ ላይ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ወደ ቀጣይ ጥያቄ እንሄዳለን። ሰላም ቪዎች ለጥያቄው መልስ ይችን ጥያቄ እልክላቸዋለሁ። ዶክተር አብይ ከተመረጠ በኋላ ኢህአዴግ ይዳከማል ወይስ ጊዜ አግኝቶ በዶክተር አብይ ችግሩን ፋታ ሰጥቶት ወደ ነበረበት ይመለሳል? ይህም ስል ዶክተር አብይ ለሀያ ሰባት አመት በኢህአዴግ ውስጥ ከሚሊቴሪ እስከ ደህንነት ያገለገለ ሲሆን ወደ ጠቅላይ ሚኒስትርነት እንዲመጣ የተደረገው ኢህአዴግ ራሱን በስልጣን ለማቆየት ያደረገው ስልት አለመሆኑ ምን ማረጋገጫ አለው አመሰግናለሁ ይልማ ከሚኒሶታ እሺ አቶ ይልማን እናመሰግናለን አቶ ገብረ መድን አመሰግናለሁ ምናልባት እኔ እዚህ ላይ መሆን ያለበት አንድ ሰው ቦታው ስለተካ ለውጥ ይመጣል አይመጣም ብሎ ለመፈረጅ አስቸጋሪ ነው የሚሆነው ነው ወስደው፣ ምክንያቱም በድምር ውጤት ነው እንጂ የአንድ ሀገር ለውጥ ሊመጣ የሚችለው ወይም ደግሞ ችግሮች ሊፈቱ የሚችሉት ጠቅላይ ሚኒስትሩ ስለተቀየረ ብቻውን የተፈጠሩ ችግሮችን ሙሉ በሙሉ ይፈታቸዋል የሚል እምነት የለኝም። የራሱ የሆነ አስተዋጽኦ ይኖረዋል እንደ ግለሰብ። ነገር ግን የሀገር ችግሮች የሀገራችን ችግሮች በሙሉ ጠቅላይ ሚኒስትሩ ይፈታቸዋል የሚል አቋም ግን የለኝም። እዚህ ላይ ለመስጠት ከሆነ ይዳከማል ወይ ይጠነክራል ወይ የሚለው ይሄ በሂደት የምናየው ነገር ነው የሚሆነው። ለእኔ ግን ምናልባት ካለው ካለው አካሄድ እና አሁን ራሱን ለመለወጥ እያደረገው ካለ ዝግጁነት ምናልባት ለውጥ ሊመጣ ይችላል። የነበረውን ድክመት አሻሽሎ ወደ ትክክለኛው መንገድ ሊገባ ይችላል የሚል ግምት ነው ያለኝ። በግምት ደረጃ ግን በሂደት የሚታይ ጉዳይ ነው የሚሆነው። በንግግራቸውን ጠቅላይ ሚኒስትር ሲያብራሩ ሰምተን ከሆነ በጣም ብዙ ነገሮችን መስተካከል እንዳለባቸው አብራርተዋል። ነገር ግን እነዚህ በቃል የተነገረው ነገሮችን በተግባር አወርዶ መቀየርና ያለ መቀየር ግን ጊዜ የሚወስድም የራሱ ሂደትም የሚፈልግ የብዙ ሰዎች ድምር ውጤትም የሚፈልግ እንጂ በተወሰነ በግለሰብ ላይ የተንጠለጠለ አይደለም ብዬ ነው የምወስደው። ኢህአዴግ ራሱን ስልጣን ላይ ለማቆየት አይደለም ወይ የሚለው ምናልባት ይሄ ከግምት ውጭ አናውቅም፣ ምንም እኔ ራሴ አሁን ለማቆየት ፈልጎ ነው ወይስ በትክክል ምርጫው ህጋዊ ስለነበረ ነው የሚለው ከሰማነው ድረስ በሚዲያ እስካየነው ድረስ ግን አካሄዱ ሰላማዊ እና ሕጉን የጠበቀ የድርጅቱን ገደንብ ጠብቆ ምርጫ ያካሄደበት ሁኔታ ነው ያለው። ስለዚህ ራሱን ለማዳከም አይፈልግም። የትኛውም ጊዜ እዚህ ላይ ምናልባት ግምት መስጠት ካልሆነ በቀር ትክክለኛ ይተነክራ ይደክማል የሚለውን ነገርም በሂደት የሚታይ ነገር ነው። አመሰግናለሁ። ሻለቃ ሌላ ጥያቄ ላክልና አያይዘው ሊመልሱልኝ ይችላሉ። አቶ ተስፋዬ አበበ በኢሜይል በላኩልን ጥያቄ አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ኃላፊና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር የሚመረጠው ጠቅላይ ሚኒስትር የቡድን አመራር ኮሌክቲቭ ሊደርሺፕ ነው የሚሰጠው ሲሉ ከሁለት ሳምንታት በፊት ለጋዜጠኞች መግለጫ ሰጥተው ነበር። የቡድን አመራር እንደ ጠቅላይ ሚኒስትር ህገ መንግስታዊ ነውን ይላሉ። እና አያይዘው ቶይልማ ከጠየቁት ጋር አያይዘው ጠቅላይ ሚኒስትር አብይ አህመድ ድርጅቱ ውስጥ ያደጉ ግለሰብ ናቸው ነገር ግን የመጡበት ፓርቲ የኦሮሞ ህዝብ ዴሞክራሲያዊ ድርጅት እንድላለፉት ለአንድ ዓመት አንድ ዓመት በላይ የራሱን የለውጥ እንቅስቃሴ ሲያደርግ ነበረ። ከዛ አንጻር ምን ይጠበቃል የሚለውን አቶ ሽፈራው ሽጉጥ የሰጡትን አስተያየት አክለው ቢመልሱልን። እሺ፣ አመሰግናለሁ። ኢህአዴግ ይዳከማል ወይስ እንዴት ይሆናል የሚለው ጥያቄ የዶክተር አብይ ጥንካሬ ነው የሚጠ የሚፈታተነው እንደሚታውቁት የመለስ ራዕይ ነበረ የኢህአደግ ራዕይ አልነበረም የመለስ ራዕይ ተብሎ ነው ሲነገር የምንሰማው ጠቅላይ ሚኒስትር መለስ ራዕይ ባገኘው ስልጣን መሰረት ብዙ ነገር ተደርጓል በዛ ጊዜ አሁን ዛሬም የተቀመጠው እዛ ስልጣን የተቀመጠው ዶክተር አብይ ነው ዶክተር አብይ መለስ የነበረውን ስልጣን ለምን እንደማይኖረው አይታየኝም ይኖረዋል ብዬ ነው የማስበው ስለዚህ በዛ መልክ ከወሰን ነው ኢህአደግ ሲሰራ የነበረውን በተለየ መልኩ ኢትዮጵያን ለማሻሻልና ትራንስፎርም አድርጎ ወደ ዴሞክራሲና እኩልነት ወደ ተሰነበት ስርዓት ለማስተላለፍ ስልጣን አለው። እንግዲህ ሁሉ ነገር የሚመዘነው ኢህአደግ ይደክማል ወደ ኋላ ይመለሳል ወ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ፣ ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ የአቶ መለስ ዜና ጊዜ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነገር ጊዜ ያደረሰው። ስለዚህ ጥያቄው ዶክተር ዐቢይ ምን ያህል ጠንካራ ነው የሚል ነገር ነው። ምን ያህል ጠንካራ ነው፣ የሁሉ ድጋፍ እያለው ኢንተርናሽናል፣ ሁሉም የውስጥም ሁሉ ድጋፍ እያለው ምን ያህል ጠንካራ ነው? ምን ያህል ድፍረት አለው? ምን ያህል ቆራጥነት አለው የሚል ነው። ይህን ደግሞ ፈተናውን ለማለፍ እንዲችል ደግሞ አንዱ ነጥብ መሆን ያለበት ከ ቲፒኤልፍ እንቅፋት የሚሆነው ቲፒኤልፍ አመራር ስለሆነ ያልመረጠው ቲፒኤልፍ ስለሆነ ዶክተር አብይ የመጣበትና ቃል ገብቶ የገባበት ለውጥ ለቲፒኤልፍም ማምለጫ ውጣ ለትግራይ ሕዝብም ጥሩ ነገር ነው። ይሄ የተፈጠረውን ቅራኔና የተፈጠረውን አጉል ጥላቻ ለማስወገድ ጥሩ አመቺ ሁኔታ ነው። ለኢትዮጵያ ሕዝብ እንደመጣ ሁሉ ለትግራይ ሕዝብ ነው የመጣው። ስለዚህ ይሄንን መገንዘብ አለባቸው። ሁላችን መተባበር አለብን ትግራይ ምክንያቱም አለበለዚያ ኖሮ ይሄ ነገር ባይኖር ኖሮ ዶክተር አብይ ካልጠነከረ እንደገና የምንመለሰው መጥፎ አቅጣጫ ወደ ጦርነት ውስጥና ስርዓት አልባ ሁኔታ ውስጥ ልንገባ እንችላለን። ለጠቅላላው ለኢትዮጵያ ህዝብ የሚመች ሁኔታ ነው ብዬ ነው የማስበው። እሺ፣ አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሚሚ ከፋለ ተመሳሳይ ጥያቄ አቅርበዋል። ከዚህ አሁን ከቀደመው መልሶ እንደሚያዳምጡ ተስፋ አረጋለሁ፣ እንዲያዳምጡ ምጋብዛለሁ። አቶ ገብረ መድን ተያይታለሁት። አሁን ሻለቃ ዳዊት ባቀረቡት ላይ እኔም ደግሞ ያቀረብኩት ጥያቄ አለ። እርግጥ ነው ኢህአዴግ በአንድነት የሚወስን ድርጅት ቢሆንም፣ ለምሳሌ ተቺዎች ሲናገሩ አቶ ኃይለ ማርያም ደሳለኝ እኚህ ስልጣን የለቀቁት መሪ የራሳቸው ራእይ ነበራቸው። ነገር ግን አላሰራ ያለ ሁኔታ ተፈጥሮባቸው ምንም ሊያከናውኑ አልቻሉም። ጠቅላይ ሚኒስትር መለስ ግን ራሳቸው ብዙዎች ሰዎች እሳቸውን እንደ ፈላጭ ቆራጭ ነው የሚገልጿቸው። እሳቸው ብዙ ውሳኔዎችን በራሳቸው ያሳልፉ ነበር ነው የሚባለው። አሁን ይሄ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ራሱ ከኢህአዴግ ከተቀሩት ፓርቲዎች ፈንጠር ብሎ ምናልባትም ቢአደን ጋራ ግንኙነት በመፍጠር ለውጥ ለማምጣት የህዝብንም ጥያቄ ለመመለስ እንቅስቃሴ ሲያደርጉ እንደነበረ የፖለቲካ ገምጋሚዎች ይናገራሉ። ከዛ አንጻር ጠቅላይ ሚኒስትር አብይ ሊወስዱ የሚገባ እርምጃ አለ ብለው ያምናሉ። እርሶ ተስፋ የሚሰጥ ነገር አለ ኢትዮጵያ ውስጥ ለውጥ ለማምጣት? ለእኔ ምናልባት አሁንም ወደ ቅድሙ አስተያየት እንድመለስ እና በአንድ ግለሰብ ላይ አንድ ግለሰብ ብቻ ሊያመጣው የሚችል ለውጥ አለ ብዬ አልወስድም። እንደ ግለሰብ እና እንደ ጠቅላይ ሚኒስተር የራሱ የሆነ ተጽዕኖ ይኖረዋል። ተጽዕኖ ሊፈጥር ይችላል። የራሱ የሆነ ተጽዕኖ ሊፈጥር የሚችል ጠቅላይ ሚኒስተር ሊሆን ይችላል። ነገር ግን ድምር ውጤት ነው። አንድ ሰው ብቻውን ምንም አይነት ስራ ሊሰራ አይችልም። ምናልባት የነበረው ጠቅላይ ሚኒስተር ጠቅላይ ሚኒስተር ኃይለማርያም ደሳለኝ ጠቅላይ ሚኒስተር መለስ ዜናዊም ከዚህ በፊት የነበረው ሁኔታ ምናልባት እንደየ አቅሙ የተለያየ ሁኔታ ሊኖር ይችላል ብዬ አስባለሁ። አሁንም እንደዚህ አይነት ሁኔታ ነው የሚፈጠረው። ሌላ አዲስ ነገር ሊኖር ይችላል ብዬ አላስብም። ግን አሁን ያለውን አካሄድ እና ኢህአዴግ ወደዚህ እንደ ግንባር ወደ አንድነት የመጣበት ሁኔታ ነው እንጂ ያለው ቲፒኤልኤፍ ለብቻው፣ ብአዴን ለብቻው፣ ኦህዴድ ለብቻው ወይም ደግሞ ደኢህዴን ለብቻው የሄደበት ሁኔታ የለም። በእንደዚህ አይነት ነገር ብንረዳው ቲፒኤልኤፍን ብደግፍ ሌላ ደግ እኔ ነው እንደሚመስለኝ ከሆነ ሁሉም አንድ ላይ ነው ያለው። ችግሮቻቸው ፈትሸዋል፣ ችግሮቻቸው አይተዋል እና አንዱ አንዱን የሚጠራበት አንዱን አንዱን ወደ ጎል ቢተውበት ሁኔታ ያለ ሆኖ አልተሰማ። ምናልባት ችግሮች ሊኖሩ ይችላሉ። ችግሮች ግን የተፈቱ ነው የሚመስለኝ እንደዛ ባይሆን ኑሮ ሰላማዊ የሆነ የስልጣን መቃየር ይፈጠረ ይችላል ብያልገም። እና ቲፒኤልፍ ብቻው አይደለም መደገፍ ያለበት ኢትዮጵያ ህዝቦች በሙሉ ቲፒኤልፍ እንደውም ባለቤት ነው ብዬ ነው። ባለቤት ነው፣ ደጋፊም ተደጋፊም አይደለም ባለቤት ነው። ሁሉም ፓርቲዎች እንዳያድግ ባለቤት ናቸው። ኦህዴድም፣ ብአዴንም ሁሉም ባለቤቶች ናቸው ብዬ ነው የማስበው። ከዚህ በኩል ያለው እንደውም መተጋገዝ፣ መደጋገፍ አለበት ብዬ የማስበው እንደ ኢትዮጵያውያን እናስብ ከተባለ ሁሉም ተቃዋሚውም ያገባኛ የሚል ኢትዮጵያዊም እኩል የሆነ አስተያየት ካለን ተባብሮ መስራት ችግሮች ካሉንም በሰለጠነ መንገድ ይገባንን ጥያቄ አቅርበን ብንፈታው የሚሻለው ለውጦች ሊያመጣ ይችላል ወይ የሚለው፣ አሁንም ሂደት ነው በሂደት ነው ምናየው። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ውይይቱ አልተጠናቀቀም። ድረ ገጻችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ጥያቄው መልስ ዝግጅታችን ከማለፋችን በፊት አንድ ሙዚቃን ጋብዛችሁና ውይይቱ ይቀጥላል። የአሜሪካ ድምፅ ሬዲዮ የቅዳሜ ምሽት ዝግጅታችን ይቀጥላል። ከአድማጮች ለሚነሱ ጥያቄዎች መልስ የሚሰጡ እንግዶችን የሚስተናገድበት በመጀመሪያው ክፍል ያዳመጣችሁት የጥያቄው መልስ ዝግጅት ይሆናል። የሚቀጥለው ለአድማጮች ጥያቄ መልስ የሚሰጡት በወታደራዊው አስተዳደር ዘመን የኢትዮጵያ ውጭ ጉዳይ ሚኒስትር፣ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር እንደዚሁም ቀደም ሲል የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ሲሆኑ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበም ይገኛሉ። ያወያየቻቸው ትዝታ በላቸው ናት። ክፍል ሁለት ይቀጥላል። የመጨረሻ ጥያቄ ያለኝ ለሁለታችሁም መጀመሪያ ሻለቃ ዳዊት ወልደ ጊዮርጊስ አቶ አቶ ቦንሳ ይፋ በኢሜይል በላኩልን በኢትዮጵያ የመከላከያ ሰራዊቱና የደህንነቱ ድርጅት የኢትዮጵያውያንን መልክ ካልያዘ በአንድ ብሔር ስር ብቻ የሚተዳደር ከሆነ በኢትዮጵያ ለውጥን ማሰብ ህልም ነው ይላሉ። በዚህ ላይ አስተያየታችሁን እንድወስድ ጠይቀውኛል። ሻለቃ ዳዊትን ላስቀድም። አዎ ይሄ ትልቅ ጥያቄ ነው፣ ጥሩ ጥያቄ ነው። በጠቅላላው ቁጥሩ ከአመት ዓመት ለወጥ ለወጥ ወጥ ይበል እንጂ በጠቅላላው ማጆሪቲው በከፍተኛ ማዕረግ ላይ ያሉ መኮንኖች ከትግራይ ብሔረሰብ የወጡ ናቸው። ይሄ ግልጽ ነው፣ ቁጥሮቹም አሉ። ጠገብ የለም ቁጥሮቹ አሉ። በግልጽ የታወቀ ነገር ነው። መስመር ላይ ያሉት እንኳን ሊያይ ይችላል። ግን በኃላፊነት ደረጃ ላይ ያሉት ሁሉ የትግራይ ተወላጆች ናቸው። ለምን እንዴት እንደዚህ ይሆናል? የተመሳሳይ የሆነ ፕሮፖርሽናል የሆነ ሬፕሬዘንቴሽን እንኳን ባይደርስም እንኳን እዛ ደረጃ ባይደርስም እንኳን እንደ ትንሽ እንኳን መምሰል ነበረበት፣ አይመስልም። እና ይሄ ደግሞ ኃላፊነትን እስከያዙ ድረስ እዛ ቦታ ላይ ለውጥ ለማምጣት አስቸጋሪ ነው የሚለው ትክክል ጥያቄ ነው፣ ተገቢ ጥያቄ ነው። አንዱም ለዚህ ነው በህዝቡ በኩል ያለው ጥያቄ ምንድን ነው፣ ቼፍ ኦፍ ስታፉ መለወጥ አለበት። ሌሎቹም ደግሞ በመከላከያ ደረጃ ያሉ ከፍተኛ ቦታ ላይ ያሉ የተለያዩ ብሔረሰቦችን የሚወክሉ መሆን አለባቸው። ብሔረሰብ ውክልና መሆኑ ያሳዝናል። ምክንያቱም እኔ በነበርኩበት ጊዜ ከዛም በፊት ከዛም ጥቂት ጊዜ በኋላ በእንደዚህ ያለ መልክ አንሰራም ነበር። በብቃት ነበር የምንሰራው። ሰው እውቀት አለው ችሎታ አለው የሚለው ነገር ነበር። በአሁኑ ሪያሊቲ ደግሞ በብሔረሰብ ሆነ የትግራይ ብቻ ጀኔራሎች ናቸው ቦታውን የያዙት። ይሄ እስካልተለወጠ አሁን ከተቆጣጠሩ አገሩን ተቆጣጠሩ ማለት ነው። ስለዚህ ይሄ ትክክል ጥያቄ ነው። የዶክተር አብይ አንዱ ሀላፊነቱ እና መመለስ ያለበት በአስቸኳይ ይህንን ጉዳይ ይመስለኛል። አቶ ገብረ መድህን የአቶ ቦንሳን ጥያቄ እንዴት ይመለከቱታል? በአንድ ብሔር የተያዘ ነው የሚለው ምናልባት መለስ ብለን የምናየው ጥሩ ነው ይመስለኝ። በአንድ ብሔር የተያዘ ነው የሚል እምነትም የለኝም። አሁን ያለበት ሁኔታ ትክክለኛ ኢንፎርሜሽን የለኝም ሙሉ በሙሉ የአንድ ብሔር ተወላጆች ናቸው የሚለው ላይ ኤግዛክት የሆነ እንትን ያስፈልግ ይሆናል። ነገር ግን ከዚህ በፊት ሌሎች ሌሎች ብዙ ሰዎችም እንደነበርበት ነው የማውቀው እኔ። ጠቅላይ ሚኒስትራችን እዛ ውስጥ እንደነበረ ነው የማውቀው እኔ። አቶ ለማ መገርሳንም እዛ ውስጥ እንደነበረ ነው የማውቀው ስለዚህ፣ በአንድ ብሔር የተያዘ ነው ለማለት ምናልባት አያስደፍር ከዚህ በፊት የነበረውን ሁኔታ የአሁኑ ሁኔታ ምናልባት ያ ነገር ማስተካከል ነው ትልቁ ኃላፊነት። ያ ካልሆነ በአገር ላይ ለውጥ አይመጣም የሚለው ስህተት ነው ባ ወይ እንደዚህ አይነት አስተያየትም አደገኛም ነው። መሆን ያለበት ማን ልምድ አለው፣ ማን ለውጥ ሊያመጣ ይችላል፣ ማን ሊሰራል ይችላል ነው ማለት ያለብን ኢትዮጵያውያን ናቸው። እኔ እኔ እስኪገባኝ ድረስ ከማንም ብሔሩ ከማንም ይሁን ኢትዮጵያዊ የሆነው ለኢትዮጵያ ብቻ ይስራለን ለኢትዮጵያ ብቻ ብሎ ሊቆም ኢትዮጵያዊ የሆነ አስተሳሰብ ብቻ ይኑረው። ለማን ነው የሚሰራው የሚለውን ነው ልናነሳው የሚገባን። ወይም ደግሞ በትክክል ስራው እየሰራው ነው ወይ፣ ለውጥ እያመጣ ነው ወይ የሚለውን ነገሮችን ነው ጥያቄ መጠየቅ ያለብን። ለሀገር ቢጠቀም ስራ እየሰራ ነው ወይ የሚለው ጥያቄ ነው እንጂ መጠየቅ ያለብን እከሌ ወደዛ መጣ እከሌ ወደዛ ቀረ ወደዛ አልመጣም። ስለዚህ ብሔር ተዋጽኦ ምናምን የሚባለው ነገር እኔ ትክክል አይደለም ጭራሽ አይደለም ነው የምትለው? ቁጥሩ ትክክል አለ ነው የምትለው ወይስ በአሁኑ ጊዜ እንደዚህ ያለ ሁኔታ የለም ነው የምትለው። እያልኩ ያለሁት ኤግዛክት የሆነ ኢንፎርሜሽን ያስፈልገኛል። በተነገረው በተጠየቅኩትን መንገድ ተመለስኩት። ግን እስኪገባኝ ድረስ መሆን ያለበት ማንም ኢትዮጵያዊ የትም ይምጣ የትም ትክክል መቀየር አለበት መምጣት አለበት። የእኔ ጉዳይ ሊሆን አይችልም ይ ማንም ኢትዮጵያዊ መሆን የለበትም። በብቃቱ፣ በልምዱ፣ በስራው ነው መለካት ያለበት። እሺ ምናልባት በልምድ ረዥም ጊዜ የቆዩ ሰዎች ምናምን ወደፊት ሊመጡ ይችላሉ። እንደውም መከላከያ ውስጥ ልዩነት ልዩነት አለ፣ ወይም ደግሞ አድሎ አለ ለማለት እኔ የሚያስደፍርም የለኝም። እሺ፣ አልደፍርም ለመናገር። እሺ፣ አቶ ገብረ መድህን ይሄንን በዚህ እናሳርፈው እና አንድ ሌላ ጥያቄ በስልክ መጥተውልናል። ጥያቄያቸውን ያቅርቡ። እሺ፣ አቶ መለስ ዘለቀ አቤት አለሁ። እሺ በጣም እግዜር ስትልኝ። ጥያቄውን ያቅርቡ ለሻለቃ ዳዊትም ይሁን ለአቶ ገብረ መድን መዝገበ። የመጀመሪያ ጥያቄ ለአቶ ገብረ መድን መዝገበ ነው። ከሁሉ በፊት ያው ቪኦኤን፣ ያው የሁላችንም ኢትዮጵያውያን መገናኛ መወያያ፣ የሀሳብ መግለጫ ምናልባትም ደግሞ የሚሰማው ካገኘም ደግሞ ለመንግስት አካላትም መልእክት ማድረሻ ስለሆነ አመሰግናለሁ። እና ለአቶ ገብረ መድህን የማቀርበው እኔ አንድ ምንድን ነው ጥያቄ በአሁን ሰዓት ላይ ሀገር በከፍተኛ የሆነ ስጋት ደረጃ ላይ ትገኛለች። አንድ ሀገር እንደ ሀገር ሥርዓት ሊኖረው ይገባል። ዜጎች ተከባብረው እንኳን ሞት አይደለም ጸጥታ፣ መደፈረስ በራሱ የአንድ ሀገር ትልቅ ስጋት ነው እና በዚህም ሰዓት ላይ በአብዛኛው ማህበረሰቡ የሚያምነው የአንድ ብሔረሰብ የበላይነት እንዳለ ይታመናል በአብዛኛው ማህበረሰብ በተለያዩ ሚዲያዎችን በተለይ በሶሻል ሚዲያው ብዙ ጊዜ የምንሰማው ምናልባትም ደግሞ በእውነታውም የሚታየው ማለት ይቻላል የአንድ ብሔር የበላይነት ያለበት ሌላው ብሔር ብሔረሰቦች ከዛ ብሔር እጅግ ባነሰ ሊባል በሚችል ደረጃ በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ መስተጋብራቸው ተጽዕኖ እንዳለባቸው መረዳት ይቻላል ብሎ ህዝቡ ያምናል። እኔም በራሴ አምናለሁ። በተለይ እኔ ልበል እንግዲህ ምናልባት የራሴን ስለመናገር እና እናቶ ገብረመድኅን ደግሞ እንግዲህ እንደ አንድ ምሁር ሀገሪቱ አሏት ከሚባሉት የተማረ ያወቀ ከሚባለው ማህበረሰብ የሚጠቀሱ በመሆናቸው ይሄን አስተያየት ምናልባት እንደ እኔ ሳይረዱት ቀርተው ይሆን ወይ ወይም ይሄን ጥያቄ በተለያዩ የሶሻል ሚዲያ ሲቀነቀን ሳይሰሙት ቀርተው ነው ወይ? እንዴት ነው እንደው ዝም ብሎስ ማየት አስፈላጊ ነው ወይ ሀገር ከፈረሰ በኋላ የሀገር ማንነት መልሶ ሊገኝ ወደማይችልበት በተለይም በምስራቅ አፍሪካ እንደምናየው አይነቱ ችግር ከደረሰ በኋላ መሯሯጥ አይሆንም ወይ? ዝም ብሎ ማየቱ እንዴት ነው? እንደ አንድ ከሌላው የተሻለ በምንችል ደረጃ የተማረ ያወቀ የምንለው ማህበረሰብ ዝም ብሎ ያየበት ለምንድን ነው? በተለይም ከዩኒቨርሲቲ አኳያ ያላችሁት ምሁራን እንዴት ነው ዝም ብላችሁ አላያችሁም ወይ ለማለት ነው። አቶ መለስ ማቀርበው በጣም አመሰግናለሁ፣ ስላቋረጥቆትም ቅርታ ጠይቃለሁ። ችግር የለውም። ትዝታ እሺ፣ አቶ ገብረ መድን ጥያቄው ለእርስ ነው የመጣው። እሺ፣ አመሰግናለሁ። ምናልባት የሀገር ልማት ወይም የሀገር ስጋት የተፈጠረው ችግሮችን የተፈጠሩት የአንድ ብሔር የበላይነት ስላለ ነው ምናምን የሚለው ባ በጣም ነው የሚያሳዝ ነው። ሪሊ ማለት በጣም አዝናለሁ። እንደዚህ አይነት ጥያቄዎች መነሳታቸው ሁሉ እንደ ኢትዮጵያውያን እንደዚህ አይነት መልክ መያዙ እንደ ግለሰብ በጣም ያሳፍረኛል። ሁሉም ብሔር ብሔረሰቦች እንደዚህ ያምናሉ የሚለው እንደገና በጣም ስህተት ነው። መቶ ፐርሰንት ስህተት ነው። እኔ ምን በሚ በሚል ቢስተካከል ጥሩ ነው። የተለየ አመለካከት ያላቸው የተለየ የራሳቸው የፖለቲካ አጀንዳ ያላቸው እና ለፖለቲካ መሳሪያ የሚጠቀሙበት አሰራር አንድ ወገንን አታክ ለማድረግ የተጠቀሙበት ስትራቴጂ አድርጌ ነው የምወስደው እንጂ አይነት የአንድ ብሔር የበላይነት ኢትዮጵያ ውስጥ ሊኖር አይ ህገ መንግስታዊ የሆነ ማዕቀፍ አለን። ህገ መንግስታዊ በሆነ መንገድ ነው የምንተዳደረው። ለአንዱ ብሔር የሚያደላ ለአንዱ ብሔር ተጠቃሚ የሚሆንበት አግባብም የለም። በትክክል መረጋገጥ ካለበት መለኪያዎች ሳይንሳዊ በሆነ መንገድ ጥናቶች እንኳ ብናጠና እኔ እርግጠኛ ነኝ፣ የተሻለ ልማት የተሻለ ነገር ሌላ ቦታ ሊኖር ይችላል። ይወስዳል መንግስት ባወጣው ማንኛውም ከዚህ በፊት የተጠና ጥናት እኮ ብትወስዱ እኮ ሀያ ሰባት ፐርሰንት ያህል እኮ አንደኛ ከኢትዮጵያ አንደኛ ነው ባዩ ከድህነት ወለል በታች ያለው ህዝብ፣ ትግራይ ትግራይ በድህነት አንደኛ ነው። አቶ ገብረ መድን፣ አቤት አቤት፣ እዚህ ጋር ፕሮግራሙ አስተናጋጅ፣ የትግራይ ህዝብ እንደ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የጭቆናም የድህነትም ሰለባ እንደሆነ፣ ሁሉንም የኢትዮጵያ ህዝብ ችግር እንደሚካፈል፣ ምናልባት እንዲህ አይነቱ አስተያየት የሚቃጣው በአስተዳደር ላይ ባሉት ሰዎች ይሆን ወይ? በዛ ተገንዝበው የሚሰጡ ምሳሌዎች አሉ። በጣም ትልልቅ ፋብሪካዎች፣ ትልልቅ ኢንዱስትሪዎች ከመቅጽበት የበለጸጉ ባለሀብቶች ከአንድ ብሔር መሆናቸውን ብዙ ጊዜ የፖለቲካ ተቺዎች ይናገራሉና፣ ትግራይ ውስጥ የሚኖረውን እንደ ማንኛውም ኢትዮጵያዊ የሚኖረውን ገለል ላድርግ። እነዚህ አሁን የገለጽኳቸው ወይንም የፖለቲካ ተቺዎች የሚገልጿቸው ላይ ብናተኩር ይሻላል በውይይታችን እኔ አጠያየቁ መጀመሪያ ሲጠየቅ እንደዛ አልነበረም። የአንድ ብሔር የበላይነት ስላለ ነው ነው የሚለው ስለዚህ ብሔር ጄኔራል ካነሳን ነውርም ነው የሚመስለኝ፣ በትክክልም ገላጭም አይደለም። ነውር ነው ተካከል ያለበት ነው ይመስለኝ፣ እሱ ነውር ነው። አሁን በተስተካከለ መንገድ አሁን በተጠየቁ ጥያቄ ከሆነ ግን ለተመጨረሻ ያለው ነገር የተወሰኑ ሰዎች መጥቆ የወጡበት የተወሰኑ ባለስልጣናትም ችግር ባለበት፣ ብሔርን የማይወክል ለራሱ ጥቅም የሚወግን አካል ሊኖር ይችላል። እነዚህ ሰዎች ስለወጡ ብቻ ግን የትግራይ ህዝብ ለብቻው ተጠቃሚ ነው ማለት አይደለም። መወሰድ ያለበት ችግር ያለባቸው አካላት ሊኖሩ ይችላሉ። ጥያቄውም መሄድ ያለበት እነሱ ላይ ነው። ተጠያቂ ማድረግ ያለብን አካላት ካሉም ተጠያቂ ማድረግ ያለብን፣ ለኢትዮጵያውያን እንደሌላው ኢትዮጵያዊ ተጎጅ ነው መታየት ያለበት። ሲጠይቅም አብሮ ከሌሎች ኢትዮጵያውያን ወንድሞቹ ጋር ሆኖ ነው መጠየቅ ያለበት። እነዚህ አይነት አካላት እነዚህ አይነት ችግር ያለባቸው ሰዎች እንጂ ለብቻው ተጠቃሚ ነው የሚል አስተያየት ግን እኔ ጤናማ አይሆን አይሆንም፣ ቢሆንም አይችልም። ተገቢ መንገድ ብናየው ነው የሚሻለው። ሰዎች እንደዚህ አይነት ችግር ያለባቸው ሰዎች፣ እንደዚህ አይነት የወጡ ሰዎች፣ በሙስና ወይም በሌላ መንገድ የበለጸጉ ሰዎች፣ ችግር የሚፈጥሩ ሰዎች የሉም አይደለም፣ አሉ። መንግስትም እራሱ የገመገመው ጉዳይ ስለሆነ ማለት ነው። ግን ይሄ ለትግራይ ህዝብ፣ እነዚህ ሰዎች ለትግራይ ህዝብ ይወክላሉ ወይ ነው ጥያቄ? አይወክሉ ለግሉ ለግል ጥቅሙ የቆመ ሰው የቆመ አካል ካለ እሱ ነው መጠያየቅ ያለበት። አንድ ብሔር በላይነት ምናም የሚለው ነገር ለኔ አያስኬደኝም። ሊሆንም አይችልም። እንደ ኢትዮጵያውያንም እንደዚህ አይነት አስተያየቶች፣ እንደዚህ አይነት እይታዎች ካሉን መስተካከል ያለባቸው ወደ አንድ ላይ ያመጡ ናቸው። ቴንስ ኦፍ ናሽናሊዝማችንም ይጎደዋል ወደ አንድ እንድንመጣ አያደርገንም። አቶ መለስ ዘለቀ መስመር ላይ ነት ትዝታ ይከፋውታል። ባስተካከልኩት መልኩ ነው ጥያቄው፣ አይከፋኝም፣ ግን ትንሽ ምናልባት እንደጨምር አስተያየት ቢሰጠኝ ይችል ይሆን? ትዝታ፣ አንድ ደቂቃ። ምን ልል ፈልጌ ነው ወደ አንድነት እኮ እንድንመጣ ነው። እነዚህ አይነት ጥያቄዎች የሚነሱት አንድነታችንን እንዴት አድርገን ነው የምናመጣው የሚለውን ለማለት ነው። እውነቷን የማንቀበል ከሆነ አስቸጋሪ ይመስለኛል። እኔ ያ ብሔር ላይ ነው፣ ይሄ በላይ ነው የሚለው በተቀነቀነ ቁጥር የሀገር አደጋ ላይ እንደባኛል ከዚህ ይልቅ ነገሩን ባልሆነ አረምን አለባብሶ ከመመለስ ይልቅ እውነታውን ተቀብሎ የአንድ የብሔር የበላይነት አለ፣ ምንም ጥርጥር የለውም። በወታደራዊ አካል የባለስልጣናት አካል ሲታይ ግልጽ እኮ ነው። ዳታዎችን ማየት ይቻላል። ከሁለት ከሶስት ዓመት በፊት የፌዴራል መስሪያ ቤቶች ካልተሳሳ እስከ መቶ ሀያ ሶስት የፌዴራል መስሪያ ቤቶች ነበሩ በኢትዮጵያ። ከዛ ውስጥ በአብዛኛው ከሰማኒያና ከዘጠና በላይ በዳይሬክተርነት ደረጃ በተለይ ከፋይናንስ ከባንክ ተቋማት አኳያ የሚተዳደሩት በአንድ ብሔር የበላይነት ነው። እነዚህን ነው እያነሳን ያለ ነው። ግን ምን ለማለት ፈልጌ ነው? እነዚህን በይፋ እያወጣናቸው ባቀነቀንቁ ቁጥር ሁላችንም የምናስብላት አንድ ኢትዮጵያ እውን ከመሆን ይልቅ የበለጠ እንዳትጠፋ ስለምንፈራ ይህንን ግን ሲቀነቀን የተማረው የዛ ብሔር የበላይ የሚባለው ብሔር ቡድን ለምንድን ነው መልስ የማይሰጠው? እንደ አንድ ለምሳሌ የሌላው ብሔር የተማረው ቡድን እኮ ሲወያይ እናያለን። የተለያዩ ጉዳዮችን ሲያነሳ በማህበራዊ ሚዲያዎች በተለያዩ መድረኮች እየቀረበ አንዳንድ አስተያየት ሲሰጥ እንሰማለን። ከዚህ ብሔር ግን ለምን አይሆንም የሚል ነው። እንግዲህ አለማመን የበለጠ ጥፋትን ያባብስ እንደሆነ እንጂ መልስ ሰጪው እንዳሉት የተሳሳተ ምናልባትም አደጋ የሚፈጥር አይደለም። እውነታውን መናገር ስህተት ከሆነ ይሄ ነው ያላግባባል። እውነትን ተቀብሎ መብት ያለመፈለግ ነው የሀገራችንን ችግር እያባሰና አንድነታችን የሚፈታተን ዜጎችን ለስደት ያበቃ አደገ የሆነው። ይቅርታ ብዙ ጊዜ ወሰድኩብሽ መሰል ካ ጨረሱ። ትዝታ እሺ፣ በጣም ነው የማመሰግነው። እኔም እንዲሁ ትዝታ፣ ጠቃልላለ። በጣም አመሰግናለሁ። ጥሩ ነው፣ ሚዛናዊ ባላንስ ነው በእውነቱ ኢንተርቪው የሚደረጉ በጣም ከአስራ ምናምን አመት በላይ እከታተላቸዋለሁ። እሺ፣ በጣም ባላንስ የሆነ ነው እና በጣም ነው የምናመሰግነው። እግዜር ይስጥልኝ ጊዜ። ከየት ነው የደወሉልን? እኔ አሁን የምኖረው እዚህ ስዊዘርላንድ ነው የምኖረው። ስዊዘርላንድ እሺ። ማመሰግ አመሰግናሉ አቶ መለስ። እኔም እንዲሁ ትዝታ መልካም ጊዜ። እሺ የማጠቃለያ እናደርግና እንለያይ። ብሰጥበት ገረሻው አስታይ ብሰጥበት ይስጡ እና አቶ ገብረ መድህን ይቀጥሉ። ጥያቄው አቶ መለስ መሰለኝ ያሉኝ ምንድን ነው፣ እውነታው መቀበል ነው ነው እያሉ ያሉት እውነታው ምንድን ነው ነው እውነታው፣ አሁንም ማንም የማንም የበላይ አይደለም። ይሄ መወሰድ ያለበት ጉዳይ ነው። ስህተቶች ካሉም ተጠቃሚ የሚሆን አካል ለብቻው የተነጠለ አካል ሕዝብን የማይወክል አካል ካለ ከሌሎች ኢትዮጵያውያን ጋራ ሆነን ማስተካከል ነው ያለብን እንጂ የባክዋርድ አስተሳሰብ ነው ይመስለኝ። ኢቨን የአፍሪካውያን የአንድ የፖለቲካ ዝቅጠት ችግር ይህን ይመስለኛል። እና ብናስተካክለው ነው ነጥለን ነው ማየት ያለብን ሕዝብ እና ሌላው አካል ችግር ያለበት አካልና ሕዝብ አመሰግናለሁ፣ አቶ ገብረ መድን። ሻለቃ ዳዊት የመጨረሻውን። እሺ ቀደም ብለው የተናገሩት ጥያቄ ጥሩ አብራርተዋል። ግን አቶ ገብረ መድን ሲናገር ዩኒቨርሲቲዎች የጥናት ምንጮች ናቸው እና ጥናቶች ያነሳናቸው ጉዳዮች ላይ ጥናቶቹ መኖር ነበረባቸው። አቶ ገብረምድን ምናልባት ይኖር ይሆናል ላይሆን ይችላል ነው እንጂ ግልጽ ሆኖ ይሄ ይደረጋል ብሎ መናገር ወይ የተጠራጠረ ነው ወይ ጥናቱ የለውም ማለት ነው። ያሉ ነገሮች አሉ በግልጽ የወጡ ነገሮች እና ይሄንን አሁን ቅድም የተብራራው ሁኔታ በጠቅላላው በኢትዮጵያ ቢሮክራሲ ውስጥ ያለ በመከላከያ ውስጥ የሚታይ ነገር ነው። በጸጥታ ተጽፎ በብዙ መድረኮች ላይ የተወያየንበት ነገር ነው እና ይህን የሚያጠያይቅ ነገር አይደለም። ራስን እንደ ሰጎን ጫሻ ቀብሮ አልመለከትም ማለት ከተቻለ ጥሩ ነገር ግን ሁኔታው ይሄ ነው። በአንድ ብሔረሰብ የሚካሄድ መንግስት ይመስላል፣ የሚካሄድ ስርዓት ይመስላል። ስናየው ተጠሪዎቹ እና ባለስልጣኖቹ ስናያቸው ያንን ስሜት ነው የሚሰጠው። እና ዩኒቨርሲቲዎች የጥናት ምንጭ ስለሆኑ ጥናት ማጥናት ያስፈልጋል። አውቃለሁ ሊሰመርበት የሚገባ የትግራይ ህዝብ በድህነት ላይ ያለ የማቀቀ እንደዛ ኢትዮጵያ ህዝብ ደግሞ ችግር ላይ እንዳለ መሆኑን እንገነዘባለን። ነገር ግን ይሄ ልጅ ችግር ካለበት ስም ችግር ላይ የችግሩ ተከታታፊ ከሆነ ለምንድን ነው ከሌላ ኢትዮጵያ ህዝብ ጋር ሆኖ አብሮ ሰልፍ ወጥቶ የማይጠይቀው የማይናገሩ? ይሄ ትልቅ ሰውን ጥርጣሬ ላይ ይጥላል። በጠቅላላው ግን ዶክተር አብይ የመጣው በጣም ክሪቲካል በሆነ ወቅት ነው የመጣው እና ህዝቡም ሆ ብሎ የተቀበለው ኦሮሞ ነው እነሱ በአንድ በኩል አማራ ነው በአንድ በኩል እስላም ነው በአንድ በኩል ክርስቲያን ነው ይሄ ሁሉ ምስቅልቅል ያለ የኢትዮጵያ ስዕል ይዞ የወጣ ሰው ስለሆነ ኢትዮጵያን ለማገልገል የተነሳ ሰው ነው ብለን ማመን እንፈልጋለን። ስለዚህ ከእሱ ጀርባ መሆን አለብን። አለበለዚያ ምርጫው እንደገና ጦርነቱ እርስ በርስ ስልንገባ ነው። ቅድም እንዳልከው የአገር መፍረስ የምትለው በራሱ ቲፒኤልኤፍ ያመቻቸው ሁኔታ ነው። ስለዚህ ለዶክተር አቢይ የሚያስፈልገውን ድጋፍ ልንሰጠው ይገባል። በዩኒቨርሲቲዎችም በኩል በመቀሌና በአክሱም ያለው ዩኒቨርሲቲ አካባቢ ያላችሁ ጥናታችሁን አጥኑ። ጥናታችሁን ማጥነታችሁ መናገር ትፈሩ እንደሆነ እሱ ሌላ ጉዳይ ነው። ነገር ግን እዚህ መድረክ ላይ ሲቀረብ አንድ የዩኒቨርሲቲ ፕሮፌሰር እውነተኛ ቁጥሮችን እና ሀቆችን ይዞ መቅረብ ይገባዋል። በዛ መሰረት ላይ ነው መከራከርና መነጋገር የምንችለው። አመሰግናለሁ። ታለቃ በጣም አመሰግናለሁ። ምናልባት አቶ ገብረ መድህን የመጨረሻ ሀሳብ ኖሮት ይሆን እዚህ ላይ አመሰግናለሁ። አሁ አንድ ብሰጥ ደስ ይለኛል። ለምንድን ነው በትክክል እንደሌሎች ኢትዮጵያውያን አሁን እንደገና መልስ አመጡት ሻለቀዳዎች እንደ ሌላው ኢትዮጵያውያን ለምንድን ነው ታዲያ አንትን ማደር ትግሉ ነው የሚለያየው፣ ባ ይሄ ትግሉ አካሄድ ነው የሚለያየው። እዚህ ጋ መሳሳት የሌለብን ነገር ማለት ጥያቄ ያቀረቡ ማለት አደለም ጥያቄዎች ሁሉም ማለት አደለም። የአጠያየቁ አግባብ ግን ይለያያል። እዚህ ላይ ነው መወሰድ ያለን። ሌላው እንደገና በትክክል መወሰድ አለበት ብዬ የምወስደው የፖለቲካ ስትራቴጂ ትግልም ነው። አንድ ወገን የበላይነት አድርጎ አስቦ ከሌላ ኢትዮጵያውያን ጋር ለማግለል ምናምን አይነት ነገር የሚደረገው እንደ ፖለቲካ ትግል ስትራቴጂ ሊወሰድ ይችል ይሆናል። አለበለዚያ ግን እንደ ሌላው ኢትዮጵያዊ እኩል ሲጠቀም እኩል የሚጠቀም እኩል ሲጎዳ እኩል የሚጎዳ እኩል ሲጠይቅ እኩል ጥያቄ ያለው ሕዝብ እንደሆነ ብንገነዘብና እንደዚህ አይነት ኢትዮጵያው እይታ ብናየው ነው ትክክለኛ ሊሆን የሚችለው። እና ሁሉም ኢትዮጵያዊ ድጋፍ መስጠት አለበት የሚለው ልክ ነው፣ ግን አንዱን በታኝ አንዱን አገር ገንቢ አድርገን ባናስብም ሁሉም ኢትዮጵያውያን የራሳቸው የሆነ ሮል አላቸው በዚህ ሀገር። እንደገና ከማንም በላይ ሌላኛው ተቆርቋሪ፣ ሌላኛው እንደገና የማይቆረቆር አድርጎ ማሰብም በጣም ተገቢ አይደለም። ሁሉም ኢትዮጵያውያን ለኢትዮጵያ ያስፈልጓታል። ሁሉም ኢትዮጵያውያን ደም ከፍሎባታል። ይሄ የሚያወላውል አይደለም። እሺ፣ እሺ እዚህ ላይ እንግዲህ እናጠቃል። እንግዶችን በትዕግስት በመከባበር ስለተወያያችሁ በጣም አመሰግናለሁ። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር አቶ ገብረመድህን መዝገበ እንዲሁም በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር፣ ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ፣ አሁን በኢትዮጵያና በሌላውም የዓለም ፖለቲካ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ በጣም ነው የማመሰግነው። ስለተሳትፏችሁ እናመሰግናለን ነው። ወይዘሮ ትዝታ እናመሰግናለ አመሰግናለሁ። እሺ፣ እግዜር ስጥልኝ። ትዝታንና እንግዶቿን እናመሰግናለን። አስተያየት ካላችሁ በኢሜላችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክም እንደዚሁ ዝግጅታችን እየተከታተላችሁ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከሦስት ልጃገረዶች አንደኛዋ ሩካቤ ሥጋ ለመጀመሪያ ጊዜ የምትፈጽመው ተገዳ ወይም በኃይል እንደሆነ በቅርቡ የተሠራ አንድ ጥናታዊ ቅኝት ማመልከቱን ጠቁሞ ይነሳል፣ የዛሬው ርዕስ አንቀጽ። ይህ ሁኔታ ይላል በመቀጠል በልጃገረዶች ላይ ለኤችአይ ቪ የመጋለጥ አጋጣሚን የሚያባብስ አደጋ ይደቀንባቸዋል። በየቀኑ አንድ ሺህ የሚሆኑ ወጣት ሴቶች ለኤችአይ ቪ እንደሚጋለጡና ይህ ቁጥር በተመሳሳይ ዕድሜ ላይ ሆነው ቫይረሱ ወደ ደማቸው ከሚገባ ወንዶች በዐሥራ አራት እጅ የሚበልጥ መሆኑን ርዕስ አንቀጹ ይናገራል። እንዲህ ዐይነቶቹን አሕዞች በሚፈለገው አቅጣጫ ለመቀየር የዩናይትድ ስቴትስ ፕሬዚደንት የኤድስ መቆጣጠሪያ ድጋፍ አጣዳፊ መርሃ ግብር ፔፕፋር ቁርጠኛ መሆኑንም አረጋግጧል ይላል ርዕስ አንቀጹ። ፔፕፋር ድሪምስ በሚል ምህፃር በሚጠራው የመርሃ ግብሩን ተልዕኮዎችና ግቦችን በሚያመላክተው የአጋርነት ክንዋኔ እየታገዘ ልጃገረዶችን ቁርጠኛ አቻዮ የመወሰን ችሎታ ያላቸው ከኤድስ የተጠበቁ የሰለጠኑና ደህንነታቸው የተረጋገጠ ሴቶች እንዲሆኑ ለመደገፍ ይሠራል። ድሪምስ አንድም የእነዚህ ግቦችን የሰነቁ ተግባራት የተናጠል መጠሪያዎች ምህፃር ነው። አንድም በእንግሊዝኛ ህልሞች ማለት ነው። በዚህ የመንግሥትና የግል ዘርፎች መተጋገዝ አማካኝነት ወጣት ሴቶች ለራሳቸው ለእኩዮቻቸውና ለየማኅበረሰባቸው የለውጥ አቀጣጣይና የመለወጥም ምክንያት እንዲሆኑ ዩናይትድ ስቴትስ አቅማቸውን በማጠናከር እንደምትተጋ ርዕስ አንቀጹ አመልክቷል። የዩናይትድ ስቴትስ የኤድስ ዓለም አቀፍ መርሃ ግብር አስተባባሪና የዓለም የጤና ዲፕሎማሲ የዩናይትድ ስቴትስ ልዩ ተጠሪ ደብራ ቢርክስ መርሃ ግብሩ ከሚሰራባቸው አቅጣጫዎች አንዱን ሲጠቅሱ ወጣቶቹን ሴቶች እንዴት እንደሚያበረታቱ ተናግረዋል። የትምህርት ቤት ሕይወታቸው ምን ይመስል እንደነበረ በኢኮኖሚ በመጠናከራቸው ምክንያት የቤተሰቦቻቸው ኑሮ ምን ያህል እንደተለወጠ የጾታና መነሻቸው የጾታ ልዩነት የሆኑ ጥቃቶችን እንዴት እንደተጋፈጧቸው የሚያሳዩ የየራሳቸውን የስኬት ታሪኮች እንዲጽፉ እናነቃቃቸዋለን። የዩናይትድ ስቴትስ መንግስት ከሁለት ሚሊዮን ተኩል በላይ የሚሆኑ የደረሱ ልጃገረዶችና ወጣት ሴቶችን በድሪምስ መርሃ ግብር አማካይነት በአገልግሎቶችና በድጋፍ ሰጪ እንቅስቃሴዎች ለመሸፈን ከ750 ሚሊዮን ዶላር በላይ ማፍሰሱን የሚናገረው የዛሬው ርዕሰ አንቀጽ በድሪምስ በሚደገፉት የመጀመሪያዎቹ ዐሥር አገሮች ውስጥ በተመረመሩ ሴቶች ዘንድ የኤችአይቪ ስርጭት ከ25 እስከ 40 ከመቶ ቀንሶ መገኘቱንና በድሪምስ መርሃ ግብር እንቅስቃሴዎች በታቀፉት ወረዳዎች ውስጥ በሙሉ ለማለት በሚያስደፍር ሁኔታ ለኤችአይቪ እንደ አዲስ የሚጋለጡ ወጣት ሴቶች ቁጥር መውረዱን ይናገራል። ከፊት ያለው ጉዞ ገና ረጅም መሆኑን ይጠቁማል ርዕሰ አንቀጹ። በሚሊዮኖች የሚቆጠሩ ልጃገረዶችና ወጣት ሴቶች በየዓመቱ ለአካላዊና ለጾታዊ ሁከቶች ይጋለጣሉ። እንዲህ ዐይነቱ ጥቃት ብዙ ጊዜ የሚጀመርባቸው ከሕይወታቸው መጀመሪያ ዓመታት አንስቶ በመሆኑ ጾታ ተኮር ጥቃትን ለመከላከል ስጋዊ ግንኙነት የሚጀምሩበትን ዕድሜና ጊዜ ለማዘግየት የግንኙነትን ምንነት መዋወቅና ለሩካቤ መስማማት ማለት ምን ማለት እንደሆነ እንዲገነዘቡና ጤናማ ምርጫ እንዲያደርጉ ለማበረታታት ለዕድሜያቸው ተመጣጣኝና ተስማሚ የሆነ የኤችአይቪ እና የሁከት መከላከያ መርሃ ግብር ዕድሜያቸው ከ9 እስከ 14 ለሆነ ልጃገረዶች እያሰፋ መሆኑን ይህ ርዕሰ አንቀጽ አስታውቋል። ይህ ዓመት ፔፕፋር በአሜሪካዊ ቸርነትና በአጋርነት ሕይወቶችን እያተረፈ 15 ዓመቱን የደፈነበት ነው፣ አሉ አምባሳደር ብሪክስ። ከ50 በላይ ሀገሮች ውስጥ ባከናወንነው ሥራ ልጃገረዶችንና ወጣት ሴቶችን በማገዝ ያደረግነውን እጅግ ጠቃሚ እርምጃ እናከብረዋለን። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ናሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማንሰጠኝ ለእኔ ጠጅ እንጀራ ዞች አሁን ማንሰጠኝ ለእኔ ጠጅ እንጀራ ዞች አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል። አሁንም ረግሞት አይቀርብ ይታረቀዋል። አሁንም ረግሞት አይቀርብ ከጎረቤቴ ብጣላን ሰው ሁሉን ለሱ አደላን ያለ ፈጣሪ ማናለኝ ከሁሉ ባዳል፣ ያለ ፈጣሪ ማናለኝ ከሁሉ ባዳል። መኳንንቶቹ ሰለጠኑ፣ የጨጌና አገር ለመኑ እኔ የምፈራው ይህንን ካአሁን በላይ የምፈራው ይህንን ካቡን በላይ የቀድሞ ዘመን ስህተት በጾም ቀን አሳ መብላት ያሁን ዘመን ሰው አያውቅ መላ በጣም ሽሮ ነው። አሁን ዘመን ሰው አያውቅመና በጣም ሽሮ ነው። ዛሬ ዘመን ሰው ትሁት ተዋራጅ ሆኗል። ለፍጥረት ግን አይጠፋም፣ አንዳንድ ኮራም እያለ እንሄድ። ግን አይጠፋም፣ አንዳንድ ኮራም እያለ እንሄድ። ክቡራቱና ክቡራን አድማጮች የማጠቃለያ ዜና አላሰማችሁ መራሄ መንግሥት አብይ አህመድ በጠቅላይ ሚኒስትርነት የመጀመሪያውን የሥራ ጉብኝታቸውን ዛሬ ወደ ሶማሌ ክልል ዋና ከተማ ጅጅጋ አድርገው ውለዋል። በጠቅላይ ሚኒስትሩ የተመራው የፌዴራሉ መንግሥት ከፍተኛ ልኡካን ቡድን ተልእኮ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ቀደም ሲል ተከስተው ለነበሩ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሔ ማስገኘት መሆኑ ተገልጿል። በእስራኤልና በሐማስ በሚተዳደረው ጋዛ ሰርጥ ድንበር ላይ በተፈጠረ ግጭት ዘጠኝ ፍልስጤማውያን መገደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ከተገደሉት አንደኛው ጋዜጠኛ ነው። ጀርመን ውስጥ በሰሜን ምዕራብ ከተማ ሞይንስተር ውስጥ አንድ አሽከርካሪ ሰዎች ላይ ነድቶ ወደ 30 የሚሆኑ ሰዎች ላይ ጉዳት አድርሷል። ሕይወትም መጥፋቱ ተጠቁሟል። መልካም የትንሣኤ ባህል ይሁንላችሁ። ክቡራትና ክቡራን ከቴክኒሻኑ ሲድራክ ፍራንክሊን ጋር በዚሁ እንሰናበታለን። ጤና ይስጥልኝ። በእኔ በኩል ሰሎሞን አባተ ነኝ ዜና ያሰማቸው። የተከበራቸው አድማጮቻችን የምሽቱ ዝግጅታችን በዚሁ ተጠናቋል። ፕሮግራማችንን በቴክኒክ የመራችልን ብርሃን ኃይሉ ነች። ያስተናገድኳችሁ ደግሞ ሄኖክ ሰማግዜር ነኝ። በነገው ዝግጅታችን እስከምንገናኝ መልካም ምሽት፣ ደህና አደሩ።